ሚጢጢ ቀይ ቀበሮ ብለኋ አይጥ ያድዋድል የዮኒ ግዞ ወደ ጉራጌ ዞን እኒህና በአዋቂዎች ፊት ላይ ሳይቀር ፈገግታን የሚተዉ ሌሎች በምስል ያጌጡ የሕፃናት መጻሕፍትን በየመደብሩ በየብላቴናው እጅ አይታችሁ ይሆናል። ከነዚህ መጻሕፍት በስተጀርባ ያለው ተቋም ሚዳቆ አሳታሚ ድርጅት ይባላል። የድርጅቱ መስራችና ሥራ አስኪያጅ የሆኑት ወይዘሮ ጽዮን ኪሮስ ድርጅቱን ለማቋቋም ሐሳቡ የተጠነሰሰው እንደ ወላጅ የገጠማቸውን ችግር ተከትሎ እንደሆነ ያጋራሉ። አምስት አመት በፊት ሴት ልጄ ሶስት አመቷ ማለት ነው ወንዱ አምስት አመቱ ነበር እና እስከዚህ እድሜያቸው ድረስ እንዲ በየቀኑ ባህል ልኛ ቤት ባህል ምንድን ነው? በየቀኑ ለልጆቻችን መጽሐፍ እናነባለን። ሁል የምናነብላቸው እንግሊዝኛ ነው። ከዛ በፊት አንዳንዶችን በአማርኛ እየተወከንኩኝ አነብላቸዋለሁ። ግን የማነብላቸው መጽሐፎች በሙሉ ያው የፈረንጅ መጽሐፍ ነው። እዚህ እዛ ውስጥ ያሉት ታሪኮች ኢትዮጵያን የሚገልጹ ታሪኮች አይደሉም። ፌሪ ቴል ነው። ቦታውን ኦክስፎርድ ስትሪትም የበለጠ ያውቁታል። ዛን የአድዋ ስትሪት የሚያዩት መጽሐፍ የሚያነቡት መጽሐፍ ሌላ ነገር ነው። ላይፋቸው ሌላ ነው። ስለዚህ እነሱ ትንሽ የሆነ እንዲመስላቸው ይሆናል። ስለዚህ እሱን ያነሳሳኝ ሚዳቆ አሳታሚ ድርጅት አስራ አንድ ለህጻናት የሚሆኑ ታሪኮችን አሳትሙ ለንባብ ማብቃቱን በቅርቡ ደግሞ በአምስት የኢትዮጵያ ቋንቋዎች ማለትም በሀዲያ፣ ወላይትኛ፣ ሲዳምኛና ሶማሌኛ ቋንቋዎች ሰባ መጻሕፍትን ለማሳተም በዝግጅት ላይ መሆኑን የነገሩን ወይዘሮ ጽዮን ኢትዮጵያውያን ህጻናት በቀላሉ ለማንበብ የሚገጥማቸውን ተግዳሮት ለመቀነስ ያለ መስራ ከትምህርት ሚኒስቴር ጋር በመተባበር መጀመራቸውን ያወሳሉ። አሁን በእኛ ጋር ከ ያለው ሁኔታ ምንድን ነው? ብዙ ልጅ ማንበባቸው አሁን በግዕዝ ኒማው የነው ሪጅኖች ለምሳሌ አማራና ትግራይ ሁለተኛ ክፍል ያሉ ልጆች ከአምስት ፐርሰንት በላይ ያሉት አንድ ወርድ በትክክል ማንበብ አይችሉም። አሁን ይህ በሁለት ሺ አስራ አንድ የተደረገ ጥናት ከዛ በኋላ እንደውም ነገሮች ብሰዋሉ እንጂ አልተሻሻሉ። ይሄ መሰረታዊ ችግሩ እኔ እንደኔ እንደኔ የማስተማር ዘዴውም በጣም ሽንገዳ ላይ ያተኮረ ነው እንጂ እንዲገባቸው አደለም ተደርጎ የተሰራው። መጀመሪያ ስንሰራም የሰራ ነው አንድ ውድዋርድ የሚባል ኤንጆ አለ እዛ ላይ አንድ ፔጂ እየሰራን እየሰጠን ከአስተማሪዎቹ ከተማሪዎቹ ፊድባክ እየወሰደን አሰብታይም አንድ ሌቭል መጽሐፍ እየሰራን ነው። አመቱን ሙሉ ሰርተን የጨረስነው ቴስት ከዛ ደረግ ነው። መንግስት ትምህርት ቤት እና መንግስት ቤት ቴስት ስናደርገው አንደኛው ክላስ ልጆቹ በአምስት ወር ውስጥ ማንበብ ቻሉ። እንግዲህ አሁን እኛ ቴስት ያደርግንበት ትምህርት ቤት የመንግስት ትምህርት ቤት ልጆች የሚማሩበት ትምህርት ቤት ነው። ትምህርት ሚኒስቴርን ይሄንን እዳታ ይዘን ሄደን አናገርናቸው። እነሱም አዩት፣ ገመገቡት እና ወደዱት። ሶ አሁን ምንድን ነው ከትምህርት መስጠቂ ያለን ቢል ምንድን ነው የሚቀጥሉ አሁን የትምህርት አመት ማለት ነው፣ ለፕራይቬት ስኩል እንድንሸጥ ሆና ከዛ ዲ ዳታ ሰብስበን ከዚ የሚስተካከል ያለበት ነገር ተስተካክሎ ዩ ኖ የሚሻሻልም ተሻሽሎ ለሚቀጥለው አመት ከዛ የሚቀጥለው ያለው አመት ኢንተርናሽናሊ አዳፕት ለማድረግ ነው። አንድ የመማሪያ መጽሐፍ ከሀምሳ አጋዥ መጽሐፍት ከነጻ የዲጂታል ቅጂ ከመምህራን መመሪያና ዘጠኝ ትናንሽ ማቅለሚያ መጽሐፍት ጋር ስድስት መቶ ብር የሚሸጠው ሚዳቁ አሳታሚ ድርጅት እዚህ ግባ የሚባል ትርፍ ባያገኝም በንባብ ባህል አለማደግ፣ የመጽሐፍ ስርጭት ደካማነትና ሌሎች የዘርፉ ችግሮች ሲቀረፉ የተሻለ ዘመን ይመጣል በሚል ተስፋ ስራውን ከደጋፊዎቹ ጋር መቀጠሉን ስራ አስኪያጁ ይናገራሉ። የንባብ ባህል ይስፋፋ ዘንድ ታዋቂ የኪነ ጥበብ ሰዎችን ያካተተ አነቃቂ ዘመቻ የተደረገበት አጋጣሚም ነበር። በዓለም ላይ ያለውን ሰፊ እውቀት ማግኛ መንገድ ማንበብ ነው። መጽሐፍትን ለልጆቻችን ስናነብላቸው የትምህርትን የማወቅን ፍቅር እንሰጣቸዋለን። እድሜ ልክ ካብሯቸው የሚዘልቅ ፍቅር። ለልጆቻቸው የምታነቡላቸው ከሆነ ክፉን ከበጎው እውነቱን ከሐሰት ለመለየት የሚያስችላቸውን ምክንያታዊና ሚዛናዊ የሆነ አስተሳሰብ እንዲያዳብሩ ይረዳችኋል። የመጪው ዘመን ህልማችሁ ምንድን ነው? በቀጣይ አመታት ውስጥ ልታሳኩት የምትፈልጉት ነገር ምንድን ነው? ወደፊት እንድንሄድ ነው፣ የበለጠ መጽሐፎች ዴቨሎፕ እንድናደርግ፣ ቴክስት ቡኮች እንድንሰራ። ሁለተኛው ዓላማ ደግሞ ግዕዝ ላይ የሚሰሩ ሌሎች የዩቱ ቋንቋዎች ላይ ለመስራት ሀሳብ አለበት። አሁን የሚቀጥለው ሀሳባችን ትብኛ ላይ ለመስራት ነው። ከዛ ወደ ጉራግኛ እያለን ግዕዝ ያሉትን ቋንቋዎች ሚዳቋ ሳታሚ ድርጅት ከዚህ በተጨማሪ አጋዥ የስልክ ላይ መተግበሪያዎችን ለመጀመር በውጭ ሀገራት የሚኖሩ ኢትዮጵያን መጻሕፍቶቹን የሚያገኙበት መላል ለመፍጠር እየተሰናዳ መሆኑን አሳውቋል። መጻሕፍቶቹ ከመደበኛው ቅርጻቸው ወጥተው ሙሉ በሙሉ ወደ ዲጂታል ቅጅ እንዲቀየሩ ግን ለጊዜው እቅድ እንደሌለው አጋር ትሆናል። ሚዳቋ ሳታሚ ድርጅት ሰዓሊያንና ደራሲያንን ጨምሮ ከ50 በላይ ባለሙያዎች ጋር በትብብር እንደሚሰራ ከድርጅቱ ማስገንዘቢያ ተረድተናል።